SBS Radio. በዕድሜ የገፉ አውስትራሊያውያን ከመቼውም በበለጠ በኮቪድ-19 ምክንያት ቤታቸው ውስጥ ለመቆየት ግድ ተሰኝተዋል። ይሁንና ምንም እንኳ እንደ ልብ ወጣ ብለው መንቀሳቀስ ባይቻላቸውም እርግጠኝነት በመነመነበት ወቅት የሰውነትን የመከላከል አቅም ለማጎልበትና የመንፈስ እርጋታን ለመጠበቅ እንቅስቃሴዎችን ማድረግ አስፈላጊ ነው። የኩዊንስላንድ ነዋሪዋ ሜይኸር ራንድል በየሳምንቱ እየተገናኙ የሚዘምሩትን የሚክስድ ቢንስ አረጋውያን መድብለ ባህል ዘማሪያን ጋር በመቀላቀላቸው በእጅጉ ደስተኛ ነበሩ። ይሁንና እምብዛም ሳምንታትን ሳያስቆጥሩ የኮቪድ-19 ወረርሽኝ ገደቦች ተጣሉ። ሳምንታዊ መታደሚያቸው ተቋረጠ። ቤት ውስጥ መዋል ጀመሩ። የሎጋን ታዋቂ ሙዚቀኛና የሚክስድ ቢንስ መሪ ካትሪን ማንዲ ማኅበራዊ እንቅስቃሴዎቻችን ቢገቱም እንኳ በኦንላይን ቢሆንም ማዜማችንን መቀጠሉ በጣሙን ጠቃሚ ነው ይላሉ። እናም ሁሌም ማክሰኞ ከቀትር በኋላ ከዘማሪያኑ ጋር በየሳምንቱ በአካል ይገናኙባት የነበረውን ሰዓት ጠብቀው በፌስቡክ ዝማሪያቸውን አላቋረጡም። ራንድል ከአስራ ሶስት ወር የልጅ ልጃቸው ጋር ሆነው በአዲሱ የኦንላይን ዝማሪያቸው እጅጉን የጋለ ደስታ እንዳገኙበት ሲናገሩ እየተዘዋወርን እንዘላለን፣ አካላችንን እናንቀሳቀሳለን፣ ደስተኞች ነን፣ እንስቃለን፣ እናጨበጭባለን። አእምሯችን በሐሴት ስለሚሞላ ከጭንቀት ገለል እንድንል ያግዘናል። ወሸባ የገባን ለመወጣት የተገደብን ቢሆንም ለእኔ ከ45 ደቂቃ እስከ አንድ ሰዓት ያህል የማድረጋት ዝማሬ፣ ሰውነትን ማፍታታት የመሳሰሉት እንቅስቃሴዎች እንደ እውነቱ ከሆነ ረድተውኛል። ከዝማሬ በኋላ በጣም በጣም ደስ ይለኛል ብለዋል። አክለውም አንዳንድ አረጋውያን በዲጂታል ዓለም ውስጥ ለመሳተፍ የቴክኖሎጂ እገዛ እንደሚሹ ጠቁመው የዲጂታል ማኅበረሰባቸው የሰፋ ቢሆንም በአካል የመገናኘቱን ያህል ግና እንዳልሆነ ሲገልጡ አንድ ክፍል ውስጥ አንድ ላይ የመሆንን ያህል አይደለም። ይሁንና ሰፋ ካለ ሉላዊ ታዳሚዎች ጋር እየተገናኘን ነው። ሆላንድና እንግሊዝ ሆነው የሚመለከቱን የሚያደምጡንና አብሮን የሚዘምሩ ሰዎች አሉን። ትልቅ ማኅበረሰብ ሆነናል፣ በማለት ተናግረዋል። ማኒ ከተለያዩ ሰዎች ባገኙት ግብረ ምላሽ መሠረት በሳምንት አንዴ እየተገናኙ ከመዘመርና በማኅበራዊ መገለል ወቅት ጭንቀትን ማስወገጃ ከማድረግ ባሻገር በዝማሪያቸው ሊገፉበት እንደሚገባ የማበረታቻ ቃሎችን አግኝተዋል። በቅርቡ በሙያው መስክ ግንባር ቀደም ስፍራ ይዘው የባስ ዩኒቨርስቲ የሥነ ልቦና ተጠባቢዎች ለህትመት የበቁት የምርምር ጽሁፎቻቸው እንደሚያመለክቱት ከሆነ ቤት ውስጥ ተገለው ባሉበት ወቅት እንቅስቃሴዎችን ማድረግና ጤናማ ሆኖ መዝለቅ የሰውነትን የመከላከል አቅም እንደሚያዳብረው አመልክተዋል። እዚያም ለመድረስ በሳምንት ለ150 ደቂቃዎች ያህል በመጠኑ ጠንከር ያለ ኤሮቢክ እንቅስቃሴ የእግር ጉዞ ወይም ብስክሌት መንዳት መልካም እንደሆነ ጠቁመዋል። የልብ ሕመምና የስኳር በሽታን የመሳሰሉ ጽኑ ሕመም ያለባቸው ሰዎች የህመም ስሜታቸውን ለማስታገስ በየዕለቱ እንቅስቃሴ ቢያደርጉ እንደሚጠቅማቸው የሜልበርን የአካል እንቅስቃሴ ስነ ልቦና ተጠባቢ መሐመድ ሳዕድ ይመክራሉ። አያይዞም እንቅስቃሴ ሲባል የግድ በአካል እንቅስቃሴ አሰልጣኝ ማካሄድ እንዳልሆነም ሲጠቅሱ በተቻለ መጠን ይንቀሳቀሱ፣ የጓሮ አትክልቶችን ይንከባከቡ፣ ቆሻሻዎችን ያውጡ፣ ልብሶችን ይጠቡ፣ ብቻ ጡንቻን የሚያንቀሳቅሱ ተግባራትን ያከናውኑ ቁጭ ብድግና ቤት ውስጥ ዞር ዞር ይበሉ። ሌላ አይነት የቤት ውስጥ የአካል እንቅስቃሴ ካሹም ኦንላይን ላይ በርካታ ምርጫዎች አሉ። ወንበር ላይ ቁጭ ብድግ ማለት፣ የግሮሰሪ መያዣዎችን ውስጣቸው አንዳንድ ነገሮችን በመሙላት የተለያዩ እንቅስቃሴዎችን ማድረግ ይችላሉ ብለዋል። በማዕከልም በአሁኑ ወቅት በርካታ ሙስሊሞች እየጾሙ ስለሆነ በሚፈጥሩበት ወቅት ምን አይነት ምግቦችን እንደተመገቡ በቂ እንቅልፍ ስለመተኛታቸውና ውሃ ስለመጠጣታቸው ልብ ሊሉ እንደሚገባም መክረዋል። ኩዊንስላንድ የሚገኘው ቦዲቻን ሜዲቴሽን ሴንተርን የሚመሩት ሁይቹዋን ሺፉ በተለይም በዕድሜ ለገፉ ሰዎች ረጋ ያለ እንቅስቃሴ የሚያካሂዱበት የቺ ጎንግና ታቺ እንቅስቃሴዎችን ማድረግ በብርቱ እንደሚረዳ ተናግረዋል። ሺፉ ሰከንና ዝግ ያሉት ቺ ጎንግና ታቺ እንቅስቃሴዎችን በየዕለቱ ማድረግ አእምሮን ዘና ከማድረጉም ባሻገር አእምሮ ጤናማ ሆኖ እንዲቆይ በቀላሉ መተንፈስ መቻል የደም ግንፊትን ለመቀነስና የሰውነት መከላከል አቅምን ለማጎልበት እንደሚረዱ ጠቁመዋል። የውስጣዊ ስሜት መታወክ ካደረቦት በሳምንት ሰባት ቀናት በቀን ለ24 ሰዓታት ክፍት የሆኑትን የላይፍላይን ስልክ ቁጥር 13 11 14 ወይም ቢዮንድ ብሉ በመደወል እገዛ ሊያገኙ ይችላሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።